አገር ቤትና ባህር ማዶ በኩረት ጉሃን ኃይለ ልዑል ገብረ ስላሴ በቀዳሚ ሁለት ተከታታይ ክፍለ ዝግጅቶቻችን የትውልድና እድገት፣ የትምህርትና ሥራ፣ የተግዳሮትና ስኬት የሰፈራ ሕይወታቸውን ዳስሰው አውግተዋል። መቋጫቸውን ያደረጉት ቀል ህይወታቸውን በምልሰታዊ ምልከታ በማንሳትና የወደፊት ትልማቸውን በማጋራት ነው። ወደ መደምደሚያችን የተሸጋገር ነው። እንዲህ ነው። አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው። በጥቅሉ ወደ ኋላ በምልሰታዊ ምልከታ ቆም ብለው ሲያስተውሉ ህይወት ጉዞ አሁን እስካለበት ድረስ ያለፈባቸውን ተግዳሮቶች እንደዚሁም ለስኬት የበቃባቸውን ህይወቶች ከራስ አልፎ ለሌሎች ለማህበረሰባዊ አገልግሎት በመንፈሳዊም ሆነ በዓለማዊ ህይወት ውስጥ ትልልቅ አስተዋጽኦችን ለማበርከት በቅተዋል። እነህን በምላሽ ሲመለከቱ በምን መልክ ነው የሚገልጡት? በምን መልክ ነው የሚያንጸባርቁት? እኔ የማየው ምንድነው፣ ሁልጊዜ ነገሮችን መጀመሪያ እንዳመጣጣቸው መቀበል ያስፈልግ። ነገሮችን እንዳመጣጣቸው መቀበል፣ ሁልጊዜ አንድ ነገር ከፊት ለፊታችን ቻሌንጅ ሆኖ ሲጋረጥ ኦፖርቹኒቲም ይዞ እንደሚመጣ ማመን፣ ተስፋ ለመቁረጥ ውጭ ያሉትን ከሌሎች ጋር ያሉትን ኢንፎርሜሽኖች ማጣራት በምን መልክ ማደግ መለወጥ እንደሚችል ህብረተሰብ ማስጨም ለአዲስ ነገር ራስን ክፍት ማድረግ የማይታዩ ወይም ደግሞ የጎደሉ መስሎ የሚታየን ነገር ውስጥ ያን ነገር ኤክስፕሎር ማድረግ። ለምሳሌ ከዛሬ ስንት ዓመት በፊት እዚህ ሀገር ላይ ብዙ ጊዜ እንደምታውቀው ከኢትዮጵያ ካላገኘን በስተቀር ጤስ የለንም እና እኔ ወደ ግብርና የገባሁት በድፍረት ነው። በድፍረት ማለት ይችላል። ስ ኤክስፕሎር ላርገው ምንድነው ምንድን ነው ለእኔ ሊጎዳኝ የሚችለው ነገር? ኤክስፕሎር ማድረጉ ሊጎዳኝ አይችልም። ብሞክረውም ሊጎዳኝ የሚችል ነገር የለም። አንዳንድ ጊዜ እሳሳት ብለን የምንፈራው ወይም ደግሞ ቢጎል ብለን የምንፈራቸው ነገሮች ሁልጊዜ የእኛን ወደኋላ ይስበው ያስቀመጥኩት። ግን ገብተህ ብትሞክረው ንግድን ቢሆን ገብተህ ካልሞከርክ ብትከሰር ምንም ማለት አይደለም። ሞክረሃል፣ ሪስክን የወሰድከው ሰክሰስፉል ከሆንክ ሰክሰስፉል ካልሆንክ፣ አትሊስት ትማርበታለህ የሆነ ነገር እና እኔ በህይወት ያየሁት በነገሮች ተስፋ አለመቁረጥ፣ ሀሳብን ከሌላው ጋራ ማካፈል፣ ሁል ጊዜ ፖዚቲቭ በሆነ አይምሮ መቆየት፣ ነገሮችን ደግሞ ፐርሲስታንት መሆን። አንድ ነገር በምንሞክርበት ጊዜ አንዳንድ ሰው ዩኒቨርሲቲ ገባና የመጀመሪያው ሴሚስተር ላይ ሲወድቅ ጥሎት ይወጣል፣ ተስፋ ይቆርጣል። ለዛ ሳይሆን ጨከን ብሎ ቆም ብሎ ነገሮችን በመሞከር እንደገና ደግሞ ቫልዩ ለምንሰጣቸው ነገሮች ፕራዮሪቲ መስጠት ያስፈልጋል። እና እኔ በህይወት ከተማርኳቸው ብዙ ነገሮች ከሰዎች ብዙ ጊዜ ከሰዎች ህይወት ነው የምማረው። ሰዎችን እመለከታለሁ፣ የሰዎችን ባዮግራፊ አነባለሁ፣ የሰዎችን ውጣውረድ አውረድ አነባለሁ። ስክሰስፉል የሆኑ ሰዎች በሙሉ ውጣውረድ የሌለባቸው አይደሉም። ብዙዎቹ በብዙ ውጣውረድ ውስጥ የሚሄዱ ናቸው። እና ግን ጊዜያዊ ውጣውረድ ሲገጥመን የሩቅ የምንሄድበትን ነገር ነው ማሰብ ያለብን እንጂ በጊዜያዊ ቻሌንጅ ሩቅ የምንሄድበትን ነገር ማቋረጥ መቻል የለብንም እና ለምሳሌ እኔ በሰዓቱ መጀመሪያ ሴትል ሳደርግ የገንዘብ ችግር ነበረብኝ እና የገንዘብ ችግር ነበረብኝ ብዬ ወደ ስራ ብገባ ኖሮ ዛሬ መድረስ የምንችልበት ቦታ አልደርስም ነበር። በዚያን ሰዓት ግዴ የለም የገንዘብ ነው ምን ችግር አለ፣ እሱ ፕራዮሪቲ አይደለም፣ ፕራዮሪቲ ግን ያ ነው ብዬ ነው ቅድም የሄድኩት። እና ሌላው ያለንን ማካፈል ማለት በአስተሳሰብ በምንችለው መጠን ሰዎች እኛ ያገኘነውን ኦፖርቹኒቲ ሌላው ሰው እንዲያገኝ ማድረግ መቻል አለብን። ይሄ በፋምሊም ሊሆን ይችላል፣ በጓደኛም ሊሆን ይችላል፣ በኮሚኒቲ ሊሆን ይችላል፣ በህብረተሰብ ሊሆን ይችላል በአጠቃላይ እና የሰው ዘር ለሆነ ሁሉ ማለት ነው። እኛ ያገኘነውን ኦፖርቹኒቲ ሌላው ሰው እንዲያገኝ በምንችለው አቅም መደገፍ መቻል አለብን። ያ ካልሆነ ግን ዝም ብለን ራሳችን ላገኘነው ነገር ተጠቀምንበት የምናጠፋው ከሆነ በእውነት ቦታም እንደው ዘረ ቆርጥም ነው የምንሆነው እና ለሌላው መትረፍ የምንችለው እኛ ከሌላው የወሰድነውን በነፃ ያገኘነውን በነፃ የመስጠት ነገር መኖር መቻል አለበት እና ዛሬም ነገር ተነገ ወዲያም ትናንትናም መነሻችን እኔ የተነሳሁበትን አረሳውም ቅድም እንዳነሳውም ዛሬም ህብረተሰብ አገለግላለሁ፣ ዛሬም ቤተክርስቲያን አገለግላለሁ እንደውም በወቅቱ ወደዚህ ተልከው መጥተው ከነበሩ ሁለት ሊቃነ ጳጳሳት ብፁ አቡነ ገብርኤል ወደዚህ ቀደም ብለው መጥተው ነበር ለጉብኝት ና በዛ እሳቸው በመጡ ጊዜ አገልግሎት አይተው የበለጠ እንደውም እንዳገለግል ከዛሬ ጀምሮ በትረት ጉሃን ብየሰይ ያለው ብለው ስሙ ሰጥተው፣ ታይት ሙ ሰጥተው ሚሚስ እና አክሎሌጅ አድርገው ወደፊትም እንድበረታታ እንድቀጥል እና በጣም በረታተው እና ባለን ዘመናችን ሁሉ ማድረግ የምንችለውን ታለቅ ሰርተን ማለፍ ይኖርብናል የሚል እምነት አለኝ። ትልቅ ምክረ ሀሳብ ነው። የህይወት ጉዞውም ለበርካታ ኢትዮጵያውያን ማህበረሰብ አባላትም ሆነ በሀገር ውስጥም ሆነ በሀገር ቤት እንደዚሁ ትልቅ አራያነት የሚኖረው ለዛም፣ ስራው በራሱ የሚናገር ነው። ለመናገርም ብቻ ሳይሆን እስከ አውስትራሊያ ከፍተኛ የሆኑ ሜዳሊያ ሽልማቶችን ያስገኘ በሌላም በኩል እንደዚሁ የተለያዩ እውቅናዎችና ሞገስን ያላበሱት ነው። የድካም ውጤት ነው። የህይወት ታሪኮን ስላጋሩን በድጋሚ በዝግጅት ክፍሉ ስም ምስጋናችን ይድረስ። እኔም አመሰግናለው። ካሳሁን፣ እንግዲህ በአጠቃላይ የህይወት ገጠመኝ ይሄ ነው ሲባል፣ እውነት ለመናገር ኮንክሉድ ለማድረግ የምፈልገው የዚህ ሁሉ ውጤት ሁል ጊዜ የማናነሳቸው የምንዘነጋቸው ወይም የኔ የኔ ብቻ የምንላቸው ነገሮች ላይ ጥንቃቄ ማድረግ ያፈልገናል። አንድ ሰው እንዲህ አይነት ቦታ ላይ እንዲህ አይነት ስራ ለመስራት አንደኛ ህብረተሰቡ በሚያደርግልህ ወይም ባደረገልልኝ ማለት ይችላለሁ ድጋፍ ነው። ህብረተሰቡ በጣም መደገፍ ያለበት ነው። በጣም ጥሩ ጥሩ ጥሩ ኢትዮጵያውያን በጣም ጥሩ ናቸው። ሌባ አውስትራሊያ እኔ ኢትዮጵያዊ መጥቦ አለኛ በጣም ሁሌ ለመናገር የኔን ኤክስፒሪየንስ ነው የምናገረው። እኔ ሰውን አልናገር። ሌላው ግን ከዛ በላይ ደግሞ የምናገረው ቤተሰብ ነው። ቤተሰብ እኔ በቮለንተሪ ካፓሲቲ ያን ሁሉ ስራ ስሰራ ባለቤት የማስደግፈ ኖሮ አልሰራ፣ እና ሁነ ለመናገር ባለቤት ስለደገፈችኝ ያንን ስራ ንሰራችያለሁ እና አዘሴም ታይም ደግሞ የልጆችን ታይም እየወሰድኩ ነበረ ይህን ስራ የነበረው። ልጆች ትንንሾች ነበሩ እና የነሱም አስተዋጽኦና ትብብር አለበት እና ሁለት ልጆች አሉኝ፣ ባለትዳር ነኝ እና ባለቤቴን በጣም በትልቁ ለዚህ ሁሉ አስተዋጽኦ በተለይ በስራ መጥቼ ያው እንደምታውቀው እንደሚታወቀው የቮለንተሪ ስራዎች ኮሚቴ ስራዎች ቦርድ ስራዎች ሁሉ ጊዜ አስተራወስን የሚሆኑ ወይም ደግሞ ኢንተርስቴት ሄድ ሲኖርብኝ ኢንተርስቴት ሄዳለብኝ ይሰራሉና ልጆቹ ከትምህርት ቤት ፒክ ማድረግ፣ ልጆቹን ማስጠናት፣ ከልጆቹ ጋር አክቲቪቲ መውሰድ ኤቭሪቲንግ የእሷ ሬስፖንሲቢሊቲ የሆነ ነው። እና እሷ ይህን ነገር ባታራ እና ባታግዘኝ እኔ እነዚህን ነገሮች ሁሉ ለማድረግ ወይም ደግሞ የዊኒስተን ቸርችል ፌሎሺፕን ጥናት እኔ ሶስት ወር ሙሉ ሰባት ስምንት ሀገር ስዞር ያን ሁሉ ጊዜ የነበረው በርደን እሷ ላይ ነው። እና ለዚህ ሁሉ ነገር ከፍተኛ አስተዋጽኦ ያደረገችው እያደረገችም በአሁን ሰዓት ያለችው ትልቋ ባለቤት የምትጫወተው ሮል ነው። ስለዚህ እሷንም በዚህ አጋጣሚ ላመሰግን እፈልጋለሁ እና ኖሌጅ ማድረግ በጥቅርስናለን ብዬ እና ይህ ህብረተሰቡ ቅድም እንዳነሳው ድጋፍ አለ። ህብረተሰቡ በጣም ጥሩ ህዝብ ነው፣ ብዙ ስራዎች ላይ ይደግፋል። በስልክም ደግፎ ደውሎ ሞራል ይሰጣል የአበረታታን የሚሰሩ ነገሮች ላይ በህብረት ነው። አሁን ለምሳሌ ህንፃ በምንሰራበት ጊዜ የህብረተሰቡ ድጋፍ አሜዚንግ በጣም ይገርመኛል። አንዳንድ ሰዎች እንደውም አንዳንድ እህቶችማ እነሱ ዲስክራይብ ማድረግ ሉ የሚያቀጠኙ ነገር ለመናገር እና ይህ ነገር ቮለንተሪ ነው ይሄ ነገር ተቀጥረው ነው እንዴት ምን ያህል ጊዜ ቢኖራቸውን ይህን ስራ የሚሰሩት ነው ነው ህብረተሰቡ ውስጥ እና እኔ በአጋጣሚ ሪኮግናይዝድ ሆኜ ስሜ በዚህ ስለተነሳ ነው እንጂ ከእኔ በላይ ደግሞ የሚሰሩ በጣም ብዙ ሰዎች አሉ እና እነሱንም አክኖሌጅ ማድረግ እፈልጋለሁ። በየእድሩ በየኮሚኒቲ ስራው፣ በየስፖርቱ፣ በየአብያተ ክርስቲያናቱ ምግቡን የሚሰሩ የሚያበስሉ፣ ፈንድራይዝ የሚያደርጉ፣ ኢትዮጵያ ለተቸገረው ህዝብ ገንዘብ የሚያሰባስቡ በጣም ብዙ ስራዎች ነው የሚሰሩት በዚህ የውጭ ዓለም ሁነን ለመናገር እና በጣም በጣም ብዙ ስራዎች የሚሰሩ ሰዎች አሉ እና እነሱ ሁሉ ገና ምን ነገር ያለባቸው ናቸው እና እነዚህን እንደው በአጠቃላይ ከነሱ ጀምሮ እስከ ቤተሰብ ያለውን አክኖሌጅ ማድረግ ስለፈለኩኝ ነው እንግዲህ። በጣም አመሰግናለሁ። እንግዲህ ወደፊት የወደፊት ትልሞስ ምንድን ነው? ከዚህ በኋላ ዕድሜና ጤና ሰጥቶ ለጡረታ ወይም ለወርቃማው ዘመን ለሚባለው ጡረታ ጊዜ ሲደርሱ ምን ትልማለት? ወይስ ጡረታ ቃል ብቻ ነው? አንዳንዶች እንደሚሉት ጡረታ ዕድሜም የስራ ጊዜ ነው ለእርሶ? እኔ እንግዲህ ማስበው ለመናገር ጡረታ ገና ነው። እንግዲህ በጣም በዚህ ሀገር በተለይ የጡረታ ዘመን እንደውም እየገፍኩት ነው ያሉት እ እየሰራ ስራ እንደሞ የሚከራ ይመስለኝም እና የጡረታ ዘመን ገና ነው ግን ቢሆንም እንደተባለው ማሰብ ያስፈልጋል። እኔ በዚያን ጊዜ ማሰብ የምፈልገው የምጽፍ እግዚአብሔር እድሜ እና ጤና ከሰጠኝ የምጽፍበት ኤክስፔሪንሱን ዶክመንት ማድረግበት ለሚቀጥለው ትውልድ ማስተላለፍ የሚቻልበትን ነገር ማስተላለፍ እድል አገኝበታለሁ ብዬ አስባለሁ። ምክንያቱም እዚ ላይ ብዙ ዶክመንቶች አሉ ፐብሊክ ላይ አቫይለብል ያልሆኑ እነህ ዶክመንቶች በጣም ኢምፖርታንት ናቸው። ለምሳሌ የአውስትራሊያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምስረታ ሂደት በተመለከተ ሙሉ በሙሉ ኮፒ አርጌ በላስቲክ አርጌ በትክክል ጠርጅ ያስቀምጨዋለሁ እና ከነ ፎቶግራፉ ከነ ታሪኩ እና ከነ ሚኒቱ የተወሰናቸው ሚኒቶች አንድ ነገር ሳይቀር በሙሉ አስቀማስ ከሚጫዋሉ እና ይህንን ነገር መጽሐፍ አለበት ይሉት ለአትሳም ስቴጅ በእንግሊዝኛ መጽሐፍ አለበት፣ በአማርኛ መጽሐፍ አለበት። የሚቀጥለው ትውልድ እኛን ምን አለበት ጽፈው አስተላልፈው ልንብሄዱ የሚል ጥያቄ ስለሚኖር እና የዛ ሀሳብ አለኝ። እግዚአብሔር ለዛ እድሜ ከሰጠኝ እነዚህን ነገሮች ጽፎ ዶክመንት አድርጎ ለሚቀጥለው ትውልድ ማስተላለፍ እና እኔ እንግዲህ ማስበው በአጠቃላይ ብዙ ሰው ጥረት አስወጣ ኢትዮጵያ ሄጅ ይኖራሉ ይላል። እኔ እንኳን እነዛ ኢትዮጵያ ምናልባት ሄዳለሁ አሁን በየጊዜው ስለሚሄድ፣ ምን ችግር የለውም። ግን ጡረታ ሆኖ እዚህ በከበታ ሳይሆን አክቲቭ ሆኜ ነው እድሜን ማሳለፍ የምፈልገው። እና ጡረታ የሚለው ነገር ምናልባት ስራ መቀነስ ብለው ይሻለኛል። ስራ መቀነስ ማለትም ይሄ ናይን ቱ ፋይቭ ፋይቭ ዴይዝ ያለው ሄቪ ነው አሁን እንደምሰራው ማለት ነው። አሁን ሄቪ ነው፣ በአሰት አምስቱንም ቀን ነው የምሰራው ይሄ ሃይብሪድ የሚባለውን እየጠቀምን አይደለም። ያቱም ያለውበት ፖዚሽን ኤግዚኪቲቭ ፖዚሽን ስለመስራት ስላለብኝ ነው። እና ወደፊት ግን እድሜ ደግሞ ትጨምር ምናልባት ሶስት ቀን ወይ ሁለት ቀን ወይም ደግሞ ሌላ አይነት ስራ ልሰራ እችላለሁ። ከቤቶ የራሴን ስራ መስራት ስለምችል በዛ አይነት መልክ አሳልፋለሁ። በቃ የእግዚአብሔር ፍቃድ ከሆነ እድሜና ጤና ከሰጠን ማለት ነው። እኔ ዋናው እሱ ነው። ትልሞ ምኞትና ሀሳቦ ሁሉ እንዲሳካ እንዲሰምር ምኞታችን ነው። አመሰግናለሁ። ከኤስ ቢ ኤስ አገር ቤትና ባህር ማዶ